ስ ተፈሲ ኦ ማርያም ርግብ ሰናይት ዘወለርኪ ለነ ዘእግዚአብሔር ቃለ አንቲ ውቱ ጽዬ ማዓዛ ሰናይ እንተሰረጸት እምስሮ ወሴይ ሳሊለነ ቅድስ